of America, <laughs> yeah, yeah, America radio <laughs> ከላይታ ቦቱ ተታች ረከ ቦቱ የሚባል ነገር አለ አባቶቻችን ያስቀመጡት። እነሱም እስካሉ ድረስ በማንኛውም ነገር ተከባብረውም ሲሳተፉ ኑረዋል። አሁንም እኛ ተረክበ ልጆቹ ይህንን ነገር እኛም እያከበርን እነሱም እየተከባበርን ተቀምጠናል። ለወደፊትም ልጆቻችን በዚህ አይነት መንገድ እንዲቀጥሉ እኛም ትምህርት እየሰጠን ነው። የጥምቀት በዓል አከባበርን የሚመለከቱ ዘገባዎች በየስፍራው ካሉ ሪፖርተሮቻችን ይዘናል። ሙስሊሙ ታቦታችን አልሐምዲላ በሰላም ገባ ብሎ ክርስቲያኑም ሻሃችን ደርጉልን ብሎ የሚኖርበት የገራገር አገር ነው። ምዕመናን እንኳን ለብርሃነ ጥምቀቱ አደረሳችሁ፣ እንኳን አደረሳችሁ። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የራዕይ ለኢትዮጵያ ፕሬዚዳንት ፕሮፌሰር ጌታቸው በጋሻው ኢትዮጵያ ውስጥ ሲያካሂዱት የመጀመሪያው የሆነውን ጉባኤያቸውን ይገመግማሉ። እዛ ተሳትፎ ላይ የነበሩ ሰዎች የት ነው ያለ ነው? እነዚህ ኢትዮጵያ ውስጥ ነው ወይስ አውሮፓ ወይስ ካናዳ ወይስ የት ነው ያለነው እንደዚህ አይነት ነገር ለመነጋገር እንችላለን ወይ እያሉ እየተደነቁ የሚጠይቁበት እና ደስታቸውን እና አድናቆታቸውን ለእኛ ሲገልጹ የነበረበት ነው። በሌላ በኩል ደግሞ ፕሮፌሰር ጌታቸው ይቀጥላሉ። ሀገሪቱ ለውጥ ላይ ነው ያለችው። ለውጥ በሁሉም ዘንድ ተደግፈዋል፣ ተወዷዋል፣ ወይም ስር ሰዷዋል፣ አመለካከትን ለውጧል ለማለት አይቻለም። በጣም ወደ ኋላ ቀር በሆነ መንገድ እና በሚናቅ ዘዴ ኮንፈረንሳችን ሳቦታጅ ለማድረግ የተሞከረ መሆኑን ሳልናገር አላልፍም። እሁድ ጥር አስራ ሁለት ሁለት ሺ አስራ አንድ አመተ ምህረት ጤና ይስጥልን የተከበራችሁ አድማጮች። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናምሽታችኋል። ከጥምቀት ጋር ተያይዞ የዛሬውን የቃና ዘገሊላ በዓል ለምታከብሩ አድማጮቻችንም መልካም በዓል እመኛለሁ። ዜናዋን የማሰማው አዲሱ አበበ ነኝ። የሱዳኑ ፕሬዚዳንት ኦማር አልበሽር በተቃዋሚዎች ላይ ጥቃት ማካሄዳቸውን እንዲያቆሙ የሱዳን ተወላጁ እንግሊዛዊ ቢሊየነር ሞ ኢብራሂም ጥሪ አቀረቡ። በተቃዋሚዎች ላይ የሚካሄደውና ለወር ያህል የዘለቀው ጥቃት የፕሬዝዳንት ኦማር አልበሽርን የ30 ዓመት አመራር እንዳልነበረ ያደርገዋል ነው ያሉት የሞ ኢብራሂም ድርጅት መስራቹ ቢሊዮነር ኢብራሂም አሁን ግን ሕዝቡ በቃ ብሏል ማለታቸውም በቪኦኤ ተገልጧል። በደቡባዊ የሶማሊያ ከተማ ኪሲማዮ የሚገኘውን የመንግስት ወታደራዊ ካምፕ በተቆጣጠሩ የአል አቃኢዳ ተዋጊዎች ላይ የዩናይትድ ስቴትስና የሶማሊያ ጦር ኃይሎች ከፍተኛ የአየር ጥቃት አካሄዱ። የዩናይትድ ስቴትስና የሶማሊያ ጦር ኃይሎች ባለስልጣናት ቅዳሜ ዕለት ትላንት እንዳስታወቁት ሽብርተኞቹ ካምፑን ድንገት በመቆጣጠር የአጥፍቶ ጠፊና የቦምብ ፍንዳታ ጥቃቶች አካሂደዋል። ከሽብርተኞቹ መካከል 52 ተዋጊዎች መገደላቸውንም የዩናይትድ ስቴትስ ባለሥልጣናት አስታውቀዋል። ሰሜናዊ ማሊ ውስጥ በሚገኘው በተባበሩት መንግሥታት የሰላም አስከባሪ ኃይል ጦር ሰፈር ውስጥ በተፈጸመ ጥቃት ስምንት ሰላም አስከባሪዎች ተገደሉ። ቻድን ጭምር በሚያስተናግደው ካምፕ ላይ በተፈጸመው ጥቃት ሌሎች በርካታ መቁሰላቸውንም ማሊ የሚገኘው የድርጅቱ ሚሽን አስታውቋል። ለጥቃቱ ኃላፊነት የወሰደ ወገን የለም። እስላማዊ ሰርጎ ገቦችንና አጠቃላይ ሕገወጥነትን ለመቋቋም የተባበሩት መንግሥታት ሰላም አስከባሪዎች ማሊ ውስጥ እንደ አውሮፓ አቆጣጠር ከ2013 ዓ ም ጀምሮ መመደባቸው ይታወቃል። አድማጮች ዜና የምተላለፍላችሁ ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ የምክር ቤት አፈ ጉባኤ ናንሲ ፔሎሲ ላይ ከፍተኛ ነቀፌታ አሰሙ። ምክንያት በከፊል የተዘጉት የዩናይትድ ስቴትስ የፌዴራል መስሪያ ቤቶች እንዲከፈቱ የመግባቢያ ሀሳብ ሲሉ ፕሬዚዳንት ትራምፕ ያቀረቡትን ሀሳብ ፔሎሲ ውድቅ በማድረጋቸው ፕሬዚዳንቱ ሜክሲኮ ድንበር ላይ አጥር ለማቆም የጠየቁት የአምስት ነጥብ ሰባት ቢሊዮን ዶላር በጀት እንዲፈቀድ መግባቢያ ብለው በትናንት ሁለት ያቀረቡት ሀሳብ ወደ ዩናይትድ ስቴትስ ያለ ሕጋዊ ፈቃድ የገቡትን 740 ሺህ ፍልሰተኞች ለቀጣዮቹ ሦስት ዓመታት ላለማባረር የገቡት ቃል ቢሆንም ዲሞክራቶች ግን አልተቀበሉትም። በከፊል የተዘጉት የፌዴራሉ መሥሪያ ቤቶች ዛሬ ሰላሳኛ ቀናቸውን ይዘዋል። ሶሪያ ውስጥ ዛሬ እሁድ የደረሰው ፍንዳታ የሽብር ተግባር ነው ሲል የመንግሥታዊው የሶሪያ ቴሌቪዥን ዘገበ። ደቡባዊ ደማስቆ ውስጥ ለደረሰው ጥቃት ኃላፊነት የወሰደ ወገን የለም። ፍንዳታው ወደ ደረሰበት አካባቢ የሚወስዱ መንገዶችም በሞላ ለትራፊክ ዚግም ዝግ መሆናቸው ታውቋል። በመጨረሻም የዓለማችን ትልቁ ባለ ዕድሜ የተባሉ ሰው በ113 ዓመታቸው አረፉ። ጃፓናዊው ማሶዞ ኖማኮ ቤተሰባቸው እንዳስታወቀው ዛሬ እሁድ ማለዳ ላይ ነው በመኖሪያ ቤታቸው ያረፉት። ጃፓናውያን ረዥም ዕድሜ በመኖር ስማቸው በጊነስ ማለት ጊነስ ቡክ ኦፍ ሬኮርድስ የተመዘገበ መሆኑ ይታወቃል። ለምሳሌ ጆሬሞን ኪሙሩ የተባሉት በ116 ዓመታቸው ያረፉት እንደ አውሮፓ ቆጣጠር በ2013 ዓ ም እንደነበረ አይዘነጋም። አድማጮች፣ ለሰዓቱ ያለን ዜና በዚህ አበቃ። በማጠቃለያ ዜና መለሳለሁ። አዲሱ አበበ ነኝ። you ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 12 2011 ዓመተ ምህረት ምሽት ፕሮግራም ነው። 玛尼拉，玛尼拉， ለበዓሉ ጣመ ዜማም ይዘናል። አሁን ወደ መጀመሪያው ዝግጅት እንዝለቅ። ራዕይ ለኢትዮጵያ በኢትዮጵያ ራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ የሚባለው የኢትዮጵያውያን ትውልደ ኢትዮጵያ ምሁራን ስብስብ ኢትዮጵያ ውስጥ ሲያካሂድ የመጀመሪያ የሆነውን ስብሰባውን ባለፈው ወር ማብቂያ አዲስ አበባ ላይ አካሂዷል። የጉባኤያቸው አካሄድ አስደስቶናልም፣ ያስከፉን ሁኔታዎችም አሉ ብለዋል ሊቀመንበሩ የሃርፐር የኢኮኖሚክስ ኮሌጅ ፕሮፌሰር የሆኑት ዶክተር ጌታቸው በጋሻው። ሰለሞን አባተ አነጋግሯቸዋል። ፕሮፌሰር ጌታቸው በጋሻው ጤና ይስጥልኝ፣ እንደምን አመሹ? ሰላም እንደምን አላችሁ? እግዚአብሔር ይመስገን። እንኳን በሰላም ተመለሱ ወደ አሜሪካ እና ኢትዮጵያ ውስጥም የመጀመሪያውን የራዕይ ለኢትዮጵያን ጉባኤ ማካሄድ በመቻላችሁ እንኳን ደስ ያላችሁ እላለሁ። እንኳን አብሮ ደስ አለን። እጅግ ተደስተናል። ይሄን ለማድረግ በመቻላችን ትልቅ ነገር ነው። በዚህ ጊዜ ደስታ የሚባል ነገር መናገር በራሱ በጣም ትልቅ ነገር ነው። እስቲ ዶክተር ጌታቸው ካስደሰቶት ነገሮችን እነሳና ጥቂቱን ይንገሩኝ። እስቲ ምንድን ነበረ የዚህ የቪዥን ኢትዮጵያ ሰባተኛ ጉባኤ ጠንካራ የሚሏቸው ገጽታዎች፣ ያስደስቷቸው ነገሮች? አዎ ቅድም እርስዎም እንደጀመሩትና እኔም እንዳጠነከርኩት የመጀመሪያው እንደዚህ አይነት ነፃ የምሁራን እና ባለሙያዎች ስብሰባ በምንም መልኩ ባልተገደበ ሁኔታ በአገራችን ውስጥ ጠቃሚ በሆኑ በአገሪቱ አጀንዳዎች በተለይ በዚህ በሽግግር ወቅት ላይ አስፈላጊ ናቸው፣ ተነስቶ ውይይት ተደርጎባቸው ስምምነት ሊደረስባቸው የሚገባቸው ነጥቦች ናቸው ባልናቸው ላይ ይህን ስብሰባ ለማድረግ በነፃ ሚዲያ ለመልቀቅ አሁንም በቀጣይነት ሁልጊዜ አርካይቭድ ሆኖ እንዲገኝ ለማድረግ መቻላችን ትልቁ ትልቁ ደስታ ነው። ከዛ በመቀጠል እንዲያውም ሳናስባቸው ለአገራችን በተለይ በትምህርት ተቋሞች ዘንድ ወይም እዛ መኖር ለሚገባቸው ድጋፎች ለማበርከት እንድንችል በሩ ስለተከፈተልን የእኛ በጎ ፈቃድ አገርን ለማገልገል ያለን ፈቃድ አገሪቱ ምንም ገንዘብም ሳናስወጣ በነጻ ለማገልገል ያለንም ፈቃድ በመረዳት የመስማሚያ ሰነድ ከእኛ ጋር በመፈራረም እድሉን የሰጡን የሳይንስና የከፍተኛ ትምህርት ሚኒስትሪና ሚኒስቴሯን ክብርት ዶክተር ሂሩት ወልደ ማርያም፣ ከዛም በመቀጠል እንደዚሁ አውነት የመግባቢያ ሰነድ አብረን ለመፈረም እንድንችል እና ወደፊት በሚደረጉት ኮንፈረንሶች ላይ ሙሉ ትብብር ከማድረግ አልፎ በአገሪቱ ውስጥ ዞረን ለማድረግ እንድንችል ቱሪዝም ኮንፈረንስ የሚባል አዲስ ሀሳብ ነው ለእኛ ቢያንስ ያንን ለማድረግ እንድንችል ድፍረቱንና መሪነቱን ያሳዩንን ዶክተር ሂሩት ካሳውን በጣም በጣም እናመሰግናለን ይሄ አስደስቶናል። በቀጣይነት ከሀገራችን ጋር ለመያያዝ እና ሀገርና ሕዝብን ለመርዳት እንድንችል በሩ ስለተከፈተልን በጣም ደስ ብሎናል። በዚህ ጉባኤ ላይ ስንት ወረቀቶች ቀረቡ? ከዚህ በፊት ወደ ሀያ የሚሆኑ ወረቀቶች ይቀርባሉ ተብሎ ከመነሳታችሁ በፊት በተነጋገርን ጊዜ አብራርተውልን እንደነበር አስታውሳለሁኝ። አዎ የታስበው የታሰበው ሀያ አንድ ወረቀት ነው። አንድ ጎሎ ብናስ ሳይመጡ የቀሩ አቅራቢ ያሉ ሀያ ቀርበዋል። ሀያ የተለያዩ ወረቀቶች አንዳንዴ ፕሌነሪ ወይም ሁሉም ተሳታፊዎች ባሉበት፣ አንዳንዴም የጊዜ ጥረት ስለሚኖር ኮንክረንት እንላለን በአንድ ጊዜ ሁለት የስብሰባ አዳራሾች ተከፍቶ አድማጩ ተሳታፊው ተለይቶ የተካሄደበት ሁኔታ ነው። ሀያ ወረቀቶችና በአራት ሐሙስ ከሰዓት በፊት እና ከሰዓት በኋላ፣ አርብ ከሰዓት በፊት እና ከሰዓት በኋላ ለማድረግ ችለናል። በዚህ ላይ ደግሞ ቅድም የጠቀስኳቸው በዚህ ውስጥ ያልተጨመሩ በቁጥሩ ማለቴ ነው። በጉባኤው መክፈቻ ላይ ክብርት ዶክተር ሂሩት ወልደ ማርያም የመክፈቻ ንግግር ሰፋ ባለ ሁኔታዎችን የገለጸ መልካም ምኞት ለስብሰባው አድርገው አቅርበዋል። በመደምደሚያው ላይ ደግሞ ዶክተር ሂሩት ካሳው እኔ እንኳ ጉባኤውን አልዘጋም እንዲቀጥል እፈልጋለሁ ነው ያሉ። ግን ለዛ ለተወሰነው ጉባኤ መደምደሚያ ጥሩ የውይይት ፕሬዘንቴሽን ወይም አቅራቦታ አድርገዋል። እና እነኝን ከደመርን ሀያ ሁለት ለማለት ነው። ፕሮፌሰር ጌታቸው በመቼም ይሄ ጉባኤያችሁ እየተካሄደ በነበረበት ጊዜ የአሜሪካ ድምፅን ጨምሮ የሀገሪቱ መገናኛ ብዙኃን ኢትዮጵያም ውስጥ ያሉ ሌሎችም በውጭም ያሉ ሲዘግቡ ነበረ። በሁለቱ ቀናት እስቲ ተሳትፎውን እንዴት አገኙት? በአጠቃላይ ተሳትፎ በጣም በጣም የሚያስደስት የሚደንቅም ነው። እኔ አይደለሁም። እዛ ተሳትፎ ላይ የነበሩ ሰዎች የት ነው ያለ ነው እነዚህ ኢትዮጵያ ውስጥ ነው ወይስ ሰው አውሮፓ ወይስ ካናዳ ወይስ የት ነው ያለ? ነው እንደዚህ አይነት ነገር ለመነጋገር እንችላለን ወይ እያሉ እየተደነቁ የሚጠይቁበት እና ደስታቸውን እና አድናቆታቸውን ለእኛ ሲገልጹ የነበረበት ነው። በውይይት ይዘት ደረጃ፣ በአቀራረብ ደረጃ፣ በምሁራዊ እና ሙያዊ ጥራቷቸው ወረቀቶቹ እንከን የማይወጣላቸው ናቸው እነኚህ። በወረቀትም ቪዲዮዎቹንም በቀጣይነት ለሕዝቡ ግልጾ ነው እንዲቀርቡ እየሰራ ነው ያለ ነው እና የሚያኮራን ተግባር ነው የሆነው። በዚህ ጥናታዊ መድረክ ላይ የቀረቡ ጽሁፎችንም አስመልክቶ ይሁን ሌሎች ደግሞ በተናጠል ተመራማሪዎችን፣ ፕሮፌሰሮችን ደርሶ ያሉትን አስመልክቶ በቀጣይነት ከከፍተኛ ትምህርት ተቋማት ጋር ለመስራት ወይም ከአካደሚው ጋር ለመስራት ያደረጋችሁት ንግግር፣ ጉብኝት፣ ስምምነት አለ። በጣም በጣም በጣም አለ። ይሄ ነው ኦቨርዌልሚንግ ይሉታል ፈረንጆቹ። ደስታው እና የስራው ኃላፊነት ከደመላልቆብን በቃ በቀን ውስጥ የምናገኛት ትንሽ ጊዜ እንኳ ከስብሰባ ምክክር እና ከስራ ጥቂት ጊዜ ነበር። በጣም ነው ጊዜውን የተጠቀም ነው። በግል የደስታ ጊዜ ሳይሆን ከዛ ይበልጥ በሚያረካ አገራዊ ጉዳዮች ላይ እንደሄድን ለምሳሌ ተከፋፍለን በአገሪቱ ዩኒቨርሲቲዎች ዞረናል። ባህርዳር ዩኒቨርሲቲ ሄደን እዛ ንግግር አድርገናል። ጎንደር ዩኒቨርሲቲ ሄደን እዛ ንግግር አድርገናል። ንግግር ለተማሪዎቹ እና ለመምህራን ብቻ ሳይሆን ከዩኒቨርሲቲው አስተዳደሮች፣ ፕሬዝደንቶች፣ ዲኖች ጋር ሁሉ ውይይቶችን፣ ምክክሮችን አድርገናል። ወሎ ሄደን በደሴ ዩኒቨርሲቲ፣ በተለይ ደግሞ በዛን ጊዜ የኦሮማራ የሚባለው ቡድን ወይም ዝግጅት ነበር። በዛ ላይ ፕሬዘንቴሽን አድርገናል። ከዛ ሄደን ትግራይ መቀሌና አክሱም ይደረገናል ከዛ ሐዋሳ ቀጠሮ ይዘን በአንዳንድ ኢትዮጵያ፣ ኢትዮጵያ ውስጥ ቢሮ ከፈተ እንዴ መክፈት የለበትም፣ በአጣዳፊነት ማለት ነው። ግን ለመክፈት እና እንዲሁ አንዳንድ ነገሮችን በቀላሉ እዛው ለማገናኘት እንዲቻል እናደርጋለን። እኛ ከዛ አልፈን ያደረግናቸው ስምምነቶች እና የጋራ አብሮ ከእንግዲህ የሚደረጉት የቪዥን ኢትዮጵያ ኮንፈረንሶች በሙሉ በቪዥን ኢትዮጵያ ብቻ አይደለም የሆኑት ከሳይንስ እና ከፍተኛ ትምህርት ባህል ቱሪዝምና ስፖርት ሚኒስትሪ ጋር እና ኮንፈረንሱ በሚካሄድበት ከተማ ያሉ ዩኒቨርሲቲዎች ጋር ነው። ስለዚህ ብዙ ተግባራዊ መሬቱ ላይ ሎጂስቲክስ የምንላቸው ነገሮች መዘጋጀት ያሉባቸው በእነኚህ እዛው ባሉት ደግሞ አሉ መሆናቸውን አረጋግጠን ሄደን የማድረግ ነው። እና መልካም የስራ ክፍፍል ነው ከሚኒስትሪዎቹና ከዩኒቨርሲቲዎቹ ጋር አድርገን የመጣ ነው። መቼም እንደዚህ ከዓለም ዙሪያ የተሰበሰባችሁ ምሁራን ያልነካችሁት የሀገሪቱ ሕይወት አካባቢ ቢኖር ምናልባት ጥቂት ነው የሚሆነው። በዚህ በሁለት ቀናት ባካሄዳችሁት ውይይት ከምጣኔ ሀብት አንስቶ እስከ ፖለቲካ፣ ከጥበብ እስከ ሌሎችምና በተፈጥሮና በማህበራዊ ሳይንስ ዘርፍ ያላችሁን እውቀትና ልምድ ይዛችሁ ነው የሄዳችሁት። በዚህ ጊዜ ያደረጋችሁት ጉባኤ ግን የሁለት ቀን ጉባኤ ነው። ሀያ ምሁራን በሁለት ቀን ጉባኤ ውስጥ ታጭቀው ነው የዋሉት። እንዴት ነው ይህንን ያገኛችሁት ፕሮፌሰር? በጣም ይገርማል። ይህን ጥያቄ መጠየቆ የተነሳ ነው ይሄ እዛ እንዳው ከተሳታፊዎች ሳይሆን ከባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው ያነሱት ነው። ለምንድን ነው ይሄ ጉባኤ ሁለት ቀን ብቻ የሚሆነው? ይሄ እንደዚህ አይነት የሳምንት፣ የአምስት ቀን ለምን አይሆነም? እና በደንብ ተዘጋጅቶ ሰፋ ባለ ሰው በጥቂት ርዕሶች ላይ ሰፊ ውይይት አድርጎ በቂ አጥጋቢ ግንዛቤ እንዲያገኝ ማድረግ ያስፈልጋልና የሚቀጥለውን ስምንተኛውን የቪዥን ኢትዮጵያና የባህልና ቱሪዝም እንዲሁም የሳይንስና ከፍተኛ ትምህርት ተቋም በጋራ የሚያዘጋጁት ኮንፈረንስ ሜይቢ ከአዲስ አበባ ውጪ ሊሆን ይችላል በሁሉም የሀገሪቱ ክፍሎች እንዲዳረስ ለማድረግ እና እንግዲህ በሁለት ቀን እንዳይሆን ሰፊ ጊዜ ቢያንስ አንድ አምስት ቀን እንዲሆን የሚል ሀሳብ ቀርቧል። እንግዲህ ይሄንን ለማድረግ በእርግጥ የገንዘብ የሪሶርስ ጉዳይ አለ። ይሄን እንዴት እንደምናሟላ ሁሉ ከአሁኑ ጀምረን እያሰብንበት እየመከርንበት ነው። ብዙ የውጭ ፈንዲንግ ኤጀንሲስ ወይም ገንዘብ የሚሰጡ ተቋሞች አለ ሰፋ ያለ ኮንፈረንስ እናደርጋለን እና አጠር ባለ እና አሁን ያለፈው ላይ በጣም እራሴ ማድረግ ስለነበረብኝ ተገቢቴ ያደረግኩት እንጂ ሰዎችን በሁለት ደቂቃ መቁረጥ በቃ በቃ በቃ ለሌላ ጊዜ ስጡ ደስ አይልም። ሰው ተናግሮ ሳይጠግብ ስናቋረጥ እኛንም ቅር እያለ ነው። እስቲ ፕሮፌሰር ጌታቸው ችግሮች ናቸው አላስደስቱንም፣ ወይም ደግሞ ተምረንባቸዋል የሚሏቸው ደግሞ የተፈጠሩ ሁኔታዎች ካሉ እስኪ ያጫውቱ። እሺ፣ በጣም አመሰግናለሁ ለዚህ ጥያቄ። አገሪቱ ለውጥ ላይ ነው ያለችው። ለውጥ በሁሉም ዘንድ ተደግፈዋል፣ ተወዷል፣ ወይም ስር ሰዷል፣ አመለካከትን ለውጧል ለማለት አይቻልም። በጣም ወደኋላ ቀር በሆነ መንገድ እና በሚናቅ ዘዴ ኮንፈረንሳችን ሳቦታጅ ለማድረግ የተሞከረ መሆኑን ሳልናገር አላልፍም። ኮንፈረንሱ ከመደረጉ በፊትም ባገኘኋቸው የሚዲያ ወይም የዜና መገልገያዎች ገልጫለሁ። እኛ የሄድነው በጠየቅነው መሰረትና ቃል በተገባልን መሰረት ዶክተር አብይ ላይ ሚኒስትሩ እዚህ መጥተው ባደረጉልን ግብዣ ነው የሄድነው። ይህን ለማድረግ ስንሄድ አንደኛ የጉባኤ ማካሄጃ ቦታ፣ ሁለተኛ የክብር እንግዳዎች በተለይ የአገሪቱ መሪዎች በዚህ ልዩ ጉባኤ ላይ እንዲገኙ ተስፋም አድርገን እስከ ኋላ ድረስ ቃል ተገብቶልን ነው የሄድነው። እዛ ኢትዮጵያ በምንሄድበት ጊዜ ሁሉ ነገር ተለውጦ ሁሉ ነገር ጥሬ ሆኖ ነው የጠበቀ። እንደገና ነው የጀመር ነው በጣም ስሜታችንን ጎድቶ ግን እግዜር ይስጣቸው። በድፍረት እና በቀና ሀሳቢነት በተለይ እነኝህን ሁለቱ ሚኒስትሪዎች ደጋግሜ ለምላቸው የሳይንስና ከፍተኛ ትምህርትና የባህል ቱሪዝም እና ስፖርት ሚኒስትሪ ባደረጉልን ትብብር ነው ኮንፈረንሱ በእንደዚህ አይነት መልክ በሚያስደስት መልክ የመጨረሻ ሀያ አራተኛው ሰዓት ለመሆን የቻለው። ብዙ ቦታዎች እንኳ እየተቀየረብን፣ የፈለግናቸው እንግዶች ያልተገኙበት፣ ሀገሪቱ ለውጥ ላይ ናት። የሀገሪቱ መሪዎች እንደዚህ አይነት ነጻ ሀሳብ የሚሸራሸርባቸው ኮንፈረንሶች ማበረታታት ብቻ ሳይሆን እንዲሁም መጎትጎትና የአገሪቱ ምሁራን ለአገራቸው ያላቸውን አስተዋጽኦ እንዲያበረክቱ እድል መስጠት ነው እንጂ ያንን ተስፋ የሚያስቆርጥ ነገር የሚያደርጉ መስሪያ ቤቶች ከለውጡ ጋር እየሄዱ አይደሉም። ያንን መስሪያ ቤትም የሚመሩ ሰዎች የለውጥ መሪዎች አይደሉም። እና ለወደፊት እንደዚህ አይነት ተራ ተራ ማደናቀፊያ ዘዴዎችን እስከ ውሸት ድረስ የሚካሄድበት ምንም ምክንያት የለም፣ ምንም ምክንያት የለም። ነጻ ሀሳቦችን የሚፈሩ መንግስቶች ዘለቄታ አይኖራቸውም፣ ዴሞክራሲያዊ አይሆኑም፣ ጥሩ ተግባርም ለመስራት አይችሉም። የህዝብን ስሜት ለመጠበቅ እሱ ብቻ አይደለም፣ ጠቃሚ ሀሳቦችን ለማግኘት ነጻ ምሁራን ከአሁን በፊት የእኛ ምሁራኖች የኢትዮጵያ ምሁራኖች ተገለዋል። ከሀገር ተሰደዋል። ከስራ ተባረዋል። አሁንም በዛ መንገድ ልንቀጥል ነው ወይ? ነጻ ሀሳቦችን ልንፈራ ነው ወይ? ቀኖናዊ በሆነ መንገድ አንድ የፖለቲካ አመለካከትና የመንግስት ፖሊሲ አጨብጫቢዎችን ብቻ ነው ወይ እድል የምንሰጠው መድረክ የምንከፍትላቸው? ወይስ ቀና በሆነ መንገድ የሀገራቸውን ሁኔታ እያጠኑ እንደዚህ እንደዚህ ቢሆን ጥሩ ነው ብሎ የሚመክሩ ለዚያውም፣ በነጻ የኢትዮጵያ መንግስት አምስት ሳንቲም ሳይከፍልበት በእውቀት ላይ የተመሰረቱ ሀሳቦችን የሚገበኝበት ወይም የሚሰበሰብበት ሁኔታ ማደናቀፍ ምን ይባላል? እና ስለዚህ በአንድ በኩል ያንን እንዳይሆን ሊያሰናክሉ የሞከሩ መስሪያ ቤቶች አሉ። ያውቃሉ። ስማቸውን አሁን እና እዚህ ላይ መጥቀስ የለብንን። ያደረጉት ራሳቸው ያውቁታል። ይሄ የኛ ሙከራ ጠቅላይ ሚኒስትሩ ጆሮ መድረሱ ነው ማናውቅም። በሁሉም መንገድ ነው ድፍንፍን ተደርጎ ይሄ ጉባኤ የሀገሪቱ መሪ ሳዩት ያለፈው ብለን ነው እኛ የምንጠረጥረው። ግን እንደዛው ደግሞ ቀናኢ አመለካከት ያላቸው ለሀገራቸው ጥሩ የሚመኙ መሪዎች እና መስሪያ ቤቶች አሉ። እነሱን እያመሰገንን ለወደፊቱ ከዚህ ትምህርት ተምረናል። እንዴትም ወደሚያስፈልጉ ቢሮዎች መሄድ እንደምንችል አውቀናል እና ይቀለናል። ከእንግዲህ ግን የድሮውን ምንም ሳናውቅ ምንም ሳንጨበጥ ገብተን ትንሽ ተደናግጠን ነበር። መቼም ፕሮፌሰር ጌታቸው ኢትዮጵያ ወደምትባል ሀገር ሁኔታዎች አልጋ ባልጋ ይሆናሉ ብላችሁ እንዳልጠበቃችሁ መቼም ይገባኛል። ሁላችሁም ቀድሞም የምታውቁት ባህል፣ ቀድሞ የምታውቁት ሞራል፣ ቀድሞ የምታውቁት ንግግር እና ግንኙነት በአብዛኛው እንደዛው የዘለቀበት ወይም እንዳያድግ በተደረገባቸው ሁኔታዎች ውስጥ ነው አገሪቱ የቆየችው። እናም የእናንተም ዕውቀትና የእናንተን አይነት ሰዎች ኢትዮጵያ ውስጥ ማስፈለግ አንዱም እንዲህ አይነቶችን ጥቀርሻ አዘል ሁኔታዎችን መግፈፍ በሚቻልባቸው ሁኔታዎች ላይ የራሳችሁን አስተዋጽኦ ለማበርከት ይመስለኛል። እና ቅንነትህን፣ የባህል ብልጽግናን፣ የሞራል እድገትን፣ የእውቀትና የቴክኖሎጂ ሽግግርን ነው እንግዲህ ወደ ኢትዮጵያ ይዛችሁ ትሄዳላችሁ፣ ታሰፍናላችሁ፣ ታሰፋላችሁ፣ ትምህርትን ታሰርጻላችሁ ተብሎ እንግዲህ ከእናንተም የሚጠበቀው ይመስለኛልና ያሏቸው ነገሮች እርሶን በግሎ ወይም ራዕይ ለኢትዮጵያን በአጠቃላይ ወይም በተናጠል ለረጅም ዓመታት በውጭ ቆይተው ወደ ሀገራቸው አንዳች ነገር ጠብ እናደርግ ብለው ያሰቡ ምሁራንን ተስፋ እንደማያስቆርጣችሁ መቼም ተስፋ አድርጋለሁኝ። በግለሰብ ደረጃ ነው ይህንን የምናገረው። እና እርስዎ ለመሆኑ ከስንት ጊዜ በኋላ ነው ወደ ኢትዮጵያ የሄዱት? የሚገርም ነው ከአርባ አራት አመት በኋላ ነው። እና ብዙ ጊዜ ስናገር ስተችም የዲያስፖራ የሚባለው በውጭ የተሰደደው ለረጅም ጊዜ ሀገራቸው እንዳይገቡ የታገዱት፣ ሀገራቸውን የጠሉ ወይም ህዝባቸውን የማያስቡ አይደሉም በተቃራኒው አገራቸውን እና ህዝባቸውን የሚወዱ ሰዎች ናቸው። ከአገራቸው እንዲሰደዱ ያደረጋቸው ለሀገራቸውና ለህዝባቸው ይመቻሉ ወይም መሆን አለባቸው የሚሉ ሀሳቦችን ሲያመጡ ገዢ መንግስቶች እነኛን ስለማይወዱ አምባገነናዊ መንግስቶች ማሰር፣ መግደል፣ ማሳደድ ነው ስራቸው። ያንን ስለፈጸሙ ነው ብዙዎቻችን ከሀገራችን ርቀን የቆየ ነው። አሁን በዶክተር አብይ የሚመራው የለውጥ እንቅስቃሴ ሲመጣ መንፈሳችንን እስክንስት እውነት ነው ወይ ስልም ውስጥ ነው ያለ ነው ብለን ተስፋ አድርገን በዛ ነው እየዘፈን ወደ ሀገራችን ብዙ ተስፋ አድርገን አንደኛው መንግስትን ምንም የሚጎዳ በገንዘብ ነገር ስለማናደርግ ራሳችንን ችለን ስለምንሄድ መንግስትን ምንም ወጪ አስወጣውም የመንግስት መስሪያ ቤቶችና አዳራሾች አሉ በነፃ ሊቀርቡልን የሚችሉ ያ ኮስት ነው ወይም ወጪ ነው ብለን አንገምትም ግን እሱም ደግሞ በጥፊያ ስለተደረገ ነው እንጂ ለወደፊት ለምሳሌ እንዲህ አይደገምም። ራሳችን ተከራይተን የምናካሄድባቸው አዳራሾች ሁሉ እናዘጋጃለን። እሱ ሳይሆን ዋናው በቃ ደስታችንን ለመግለጽ እርዳታችንን ለማበርከት ነው የሄድነው እና አሁን ሄደን ይህ የለውጥ መንገድ ሲመጣ ያንን ያደናቅፋሉ በመንግስት አልቆረጠም እና ሶራ ሶ እንዳሉት በማኩረፍ ወይ እኛ ባሰብነው አልሆነልንም ብለን የሀገርና ሕዝብ ደህንነት ሊጠቅሙ የሚችሉ የሀገሪቱን የድገት ሊጠቅሙ የሚችሉ ነገሮችን ለማበረከት ወደኋላ አንልም። ግን በተሻለ ዩኒቨርሲቲዎች ጋር ሁሉ ሄደን ስንነጋገር የምንላቸው በውጭ ያሉ ሰባቲካል ማለት ከዚህ ከአሜሪካ አውሮፓ ካሉ ዩኒቨርሲቲዎች በዓመት ውስጥ በዓመታት ውስጥ የተፈቀዱ ጊዜዎች ነጻ ይሰጡናል ሄደን አንድ ነገር እንድንሰራ። ያንን ኢትዮጵያ እየመጡ ያለ ክፍያ የሚሰሩበትን ሁኔታ በጡረታ የወጡ የኢትዮጵያ ምሁራን ጡረታ ወጣው ብለው ተጋድመው ከመሞት አገራቸው ገብተው በነጻ ግልጋሎት እያቀረቡ በእንደዛ እና ነፃ አገልግሎት ለኢትዮጵያ ሕዝብ ለማቅረብ ነው የተነሳ ነው ቃል የገባ ነው እና እየተፈራረም ነው እና በዚህ ላይ በእኛ ላይ እንቅፋት መፍጠር የሚፈልጉ ሰዎች አገርንና ሕዝብን የሚጠሉ ብቻ መሆን አለባቸው። እኛ ምንም ለራሳችን የሚጠቅሙንን ነገሮች እየጠየቅን አይደለም፣ አንፈልግም። በቂ ደሞዝ አለን እና ራሳችንን ኢትዮጵያ ውስጥ ለማቆየት የሚያስችሉ እነኚህን ነገሮች ስናደርግ እና ግን ግልጋሎታችሁን አንፈልግም ብሎ ማለት ለሰው የሚገባ ነገር አይደለም እና ተስፋ ሳንቆር እነኚህን እያጋለጥን እንዴ እንደዚህ አይነት ነገር እኮ መቀየር አለበት። ያን ለመቀየር ወደሚችሉ ሮሮችንን እያቀረብን እንግዲህ ምናልባት የትግልና የአስተዋጽኦ አንዱ መልክ ሊሆን ይችላል ብዬ ተስፋ አደርጋለሁ። ለመሆኑ መቼ ነው ራዕይ ለኢትዮጵያ የሚቀጥለውን ጉባኤውን የሚያካሂደው? የት ነው የሚያካሂደው? በሚቀጥለው ግንቦት አጋማሽና ሰኔ አጋማሽ መሀል በነኛ አራት ሳምንቶች መሀል የሁሉንም ፕሮግራም እዛም ትምህርት ቤቶች ሳይዘጉ ከዚህ ደግሞ ትምህርት ቤቶች ከተዘጉ በኋላ አማካኝ ለሁላችን የሚሆን ጊዜ ነው። ስምንተኛው ጉባኤ ነው የሚሆነው። ምናልባት የመጀመሪያው እኛ ሄደን የጎበኘናቸው እና ፋሲሊቲውን ወይም ቦታውን አላቸው የምንላቸው በዛውም ደግሞ ታሪካዊ ቅርሶችን ለመጎብኘት ለማየት እንዲያስችሉ ባህር ዳር ወይም ጎንደር ሊሆኑ ይችላሉ። ሌሎች ቦታዎችም ሊሆኑ ይችላሉ። ግን ያው በተራ አንድ ጊዜ አሁን አዲስ አበባ አድርገናል። አዲስ አበባ ውስጥ የምንደግምበት ምክንያት አይኖርም እና ባህር ዳር ከሄድን አለቀ፣ ባህር ዳር ሰዋል፣ ከዛ ጎንደር እንላለን። ቢ ናዝሬት ወይ አዋሳ ወይ ሀራ፣ እንደዚህ የሚመቹ ሁኔታዎች የሚፈቅዱባቸው ቦታዎች ነው የሚዞረው ከእንግዲህ የቪዥን ኢትዮጵያ እና የሳይንስ እና ከፍተኛ ትምህርት ባህል ሚኒስቴር የእነኚህ ሁሉ የተባበረ ጉባኤ ፕሮፌሰር ጌታቸው በጋሻው መቼም ታሪካዊ ጉባኤ ነው በምንም መልኩ ያካሄዳችሁት። እንግዲህ ወደፊትም በዓለም ዙሪያ ያላችሁ ምሁራን ኢትዮጵያ ድክመቶቿን ጠግናችሁ ባላት ጸጋ ላይ ተጨማሪ ጸጋ ጨምራችሁ ጥንካሬዎቿን አጠናክራችሁ እናንተም ጥንካሬ ሆናችሁ ወደፊት የምትገፋበትን ጠቅላይ ሚኒስትሩ ከዚህ በፊት እንዳሉት ካለችበት ውርደት የምትወጣበትን ሁኔታ በመፍጠር በኩል ሰፊ እና ጉልህ ስራ ትሰራላችሁ ብሎ ብዙ ሰው ተስፋ እንደሚያደርግ አውቃለሁኝ። እንግዲህ እንኳን ደስ ያላችሁ በድጋሚ ፕሮፌሰር ጌታቸው ይህንን ጉባኤያችሁን ለመጀመሪያ ጊዜ ኢትዮጵያ ውስጥ ማድረግ በመቻላችሁ። ለዛሬ ይህን ውይይት ያደረግነው እንደ ራእይ ለኢትዮጵያ ፕሬዚደንት፣ ይሄ ጉባኤያችሁ እንዴት እንደተካሄደ በቅርጽ ደረጃ ግምገማ እንዲሰጡኝ ነው የጠየቅኩት። በመጪ ጊዜዎች ደግሞ ሌሎችም ፕሮፌሰሮችን፣ ባለሙያዎችን በጉባኤው ላይ የተሳተፉ ወረቀት ያቀረቡ እነሱንም እየጋበዝን በተናጠልም በቡድንም የጉባኤውን ሂደትና የቀረቡ ወረቀቶችን ፋይዳቸውን ጠለቅ ብለን ለመፈተሽ ጥረት እናደርጋለን። ለዛሬ ፕሮፌሰር ጌታቸው በጋሻው ለጊዜው ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ። ሰለሞን አንተንም በግል የአሜሪካ ድምፅ ሬዲዮን ደግሞ እንደ ተቋም ከልብ ከልብ እናመሰግናለን። ይህን ጉባኤ ከማድረጋችን በፊትም እዛ በኢትዮጵያ ገብቶ ከመደረጉ በፊት ሰፊ ገለጻዎች ለመስጠት እንድንችል ጉባኤውም ደግሞ ሲደረግ በቦታው ላይ በመገኘት ሪፖርት በማድረግ ስለሸፈናቸውን አሁን ደግሞ ውጤቱን ለማብራራት እንድንችል እድል ስለሰጣቸው እጅግ እጅግ እናመሰግናለን። ህዝብን ማገልገል ማለት እኛን እንደሚገባ ይሄ ነው እና ያንን ግዴታ እየተወጣችው ናቸው፣ ይሄ ላመሰግናችሁ ፈልጋለሁ። የኢትዮጵያ የክርስትና ምእመናን የጥምቀትን በዓል እያከበሩ ናቸው። አከባበሩ ከከተራ እስከ ዛሬ ምን መስሏል? ሪፖርተሮቻችን ከያሉበት ይዘግባሉ። እንኳን እንኳን ሰላም አደረሰን። እንዲሁ እንዳለን እንዲሁ እንዳለን ለዛሬው ቀን ለክብረ ጥምቀት በድምቀት በተለየ ኅብር ከሚከበርባቸው ስፍራዎች አንዱ እኮ ደሴና አካባቢው ነው። መስፍን አራጌ ነው እንዲህ የሚለው የደሴው ዘጋቢያችን እዚያው አለ። ሁሉን ያውቃል፣ ሁሉን አይቷል፣ ሰው አናግሯል ማን አሌ ይለዋል። እዚህ አለ መስፍን፣ ወሎ ማለቱ ነው። የሃይማኖት፣ የብሔር የጾታና የዕድሜ መለያየት ቦታ የላቸውም። ሁሉም እንደ እውቀቱ፣ እንደ መክሊቱ የበዓሉን ድባብ ግርማ ያላብሰዋል። ስሙት መስፍንን በተከታዩ ዘገባው። ደሴና አካባቢው ላይ ጥምቀትና በሳምንቱ የሚከበረው የሰባር አጽሙ ጊዮርጊስ በዓል ሲታሰብ የድምቀቱ ፈርጦች የሆኑትን የቢለንና የገራዶ አካባቢ ፈረሰኞችን አለማንሳት አይቻልም። እኔ ፈረሰኞች ታቦታጅበው ሲሸኙና ታቦታጅበው ሲያስገቡ የእምነቱ ተከታዮች ሆነው አይደለም የክርስቲያን ወንድሞቻቸውን ደስታ ለመጋራት እየታደሙ ሙስሊሞች እንጂ። ስንከለቅም ስላምና ክርስቲያን አንድ ነን፣ የሚለየን ቢላዋው ብቻ ነው። ከዛ ውጭ ክብረ በዓሉ እነሱ የኛን ያከብራል እኛ እኛም እነሱ እናከብራለን። ቀደም ሲል ከአባቶቻችን ጀምሮ የእስልምና ሃይማኖትና የክርስትና ሃይማኖት አብሮ ተገዳድፎ ተከባብሮ የሚኖር ነው። በመከራም ሆነ በሰርግም ሆነ አብሮ ከቤተሰቦቻችን ያገኘነው ነገር ነው። እኔም ያህንን በመከተል ወደፊትም ለልጆቼንም በዚህ አይነት መንገድ እንዲቀጥሉ አብሬ እያሳተፍኩ ነው የምገኘው። በማህበር የተደራጁት ፈረሰኞች በከተራ ዕለት ይቶ መድሃን ያለምን አጅበው ገራዶ ሜዳ ያመጣሉ። በማግስቱ ደግሞ በክብር አጅበው ወደ ደብሩ ያስገባሉ። በወሎና አካባቢው በእስልምና አስተምህሮታቸው በጽኑ ሀገር ወዳድነታቸው ስመገናና ከሆኑት አባቶች ግንባር ቀደሙ ሻሃሊ ጅሩ ናቸው። ሻሃሊ ከጥልቅ የሃይማኖት ታዋቂነታቸው ባሻገር ወራሪው የጣሊያን ጦር ባህር ተሻግሮ ድንበር ሲደፍር እምቢ ለአገር የብለው መስዋዕትነት የከፈሉ የሀገር ባለውለታ ናቸው። የእምነትና የአገር አርበኛው ሻሃሊ ጅሩ የልጅ ልጆች መሆናቸውን የሚናገሩት አቶ ጌትነት ሐሰንና አቶ ተስፋዬ መኮንን ከሃያ ዓመታት በላይ የጊዮርጊስን የሚካኤልንና የይቶ መድሃን ያለምንታቦት በማ እንደሚያስገባቸው ይታወቃሉ። ቀደም ሲል በልጅነቴ በጭፈራና በሆታ ነበር ማከብረው። ከዛ በመሳል አመት ካደረስከኝ በሰንጋ እጅ ባህለሁ የሚል ስለት የደረሰልኝ፣ ከዛ ሰንጋያንም ገዛ ሁሉም አድርጌ ከ20 አመት በላይ ነው። አሁን ማገልገል ከጀምረል እኔ ከኃይለ ስላሴ ጀምሮ ስካውት ልብስ ለብሼ አከብር ነበር። በተለይ ጥር 17ና 18 የሰባር አጽሜ ጊዮርጊስ በዓል ሲከበር በተዋበ አለባበስ ባሸበረቀ ፈረስ የሚያሳዩት ማራኪ ትዕይንት ቀልብ ይስባል። ፈረሰኛም ወጣትም ሽማግሌም ሙስሊምም ክርስቲያንም አብሮ በማጀብ ታቦቱን ከጊዮርጊስ ጀምረን እስከ ሆጤ ድረስ እንደገና ደግሞ በሚቀጥለው ቀን በማግስቱ የሚካኤል ታቦት ስለሚያድር እሱን ደግሞ ለማጀብ ተነስተን ሆጤ ደርሰን ከሆጤ ደግሞ እዛ አስገብተን ተመልሰን እንመጣለን። ከዚያ ያው ዝግጅትም ካለ በየተ ክርስቲያኑ ቤት የሚዘጋጀውን ጸበል እናንትን እንበላለን፣ እንጠጣለን፣ እንደሰታል። አካባቢው የሃይማኖት መከባበር ጎልቶ የሚታይበት ኢትዮጵያ ህብር በፍቅር የሚቀነቀንበት ነው። ለዚህም ይመስላል የሁለቱንም እምነት ተከታዮች ጋራ ሲት በሚያንጸባርቅ መልኩ እና አቶ ጌትነት የሚኖርበት አካባቢ ቢለን ጊዮርጊስ የሚል ስያሜ የተሰጠው ቢላል በሻሊ ጅሮ የተመሰረተ የጸሎትና የእምነት ስፍራ ሲሆን ጊዮርጊስ ደግሞ ከ አንድ መቶ ዓመታት በፊት በንጉስ ሚካኤል የተቆረቆረ ደብር ነው። ከላይ ታቦቱ ተታች ረከቦቱ የሚባል ነገር አለ፣ አባቶቻችን ያስቀመጡት እነሱም እስካሉ ድረስ በማንኛውም ነገር ተከባብረውም ሲሳተፉ ኑረዋል። አሁንም እኛ ተረክበ ልጆቹ ይህንን ነገር እኛም እያከበርን እነሱም እየተከባበርን ተቀምጠናል። ለወደፊትም ልጆቻችን በዚህ አይነት መንገድ እንዲቀጥሉ እኛም ትምህርት እየሰጠን ነው። አመታትን የተሻገረው የሁለቱ እምነት ተከታዮች አብሮነት ቁመና የኢትዮጵያዊ መልክ አለው ይላሉ በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር ጋሻው መሐመድ። ከነበሩት በዘውዲያ አገዛዝ ዘመን 14 ጠቅላይ ግዛቶች አንዷ ናት። እንዲያውም አንድ ወቅት ለ14ቱ ጠቅላይ ግዛቶች የተለያየ ስያሜ ሲሰጥ ወሎን መልክ ብሎ ነበር ያስቀመጠ ይህ አብሮነት ከአፋዊ ትርክቱ ባሻገር ገቢራዊ እውነታ እንዳለው የራሳቸውን የሕይወት ተሞክሮ ዋቢ አድርገው ያስረዳሉ። ሙስሊሙ ከክርስቲያኑ ይገባል፣ ክርስቲያኑ ከሙስሊሙ ይገባል። ሙስሊም ሆኖ ክርስቲያን ዘመድ የሌለው የለም፣ ክርስቲያን ሆኖ የሙስሊም ወዲያጅ ጓደኛ የሌለው የለም። እኔ አሁን ወደ ራሴ ስመጣ ብነግርህ አባቴ ሙሉ ሙስሊም ነበር፣ ግን እናቱ ክርስቲያን ሆና አባቷም ክርስቲያን ነበር። የእናቴን ቤተሰቦች ሳይ ደግሞ የእናቴ እናት የቦረናው ሸህ ያክስት ልጅ ናት። ባሏ ደግሞ ክርስቲያን ነበረ። ተመልከት እንግዲህ እዚህ ክርስቲያን አለ፣ እዚህ እስላም አለ። ሁለቱም ግን ተግባብተው ተስማምተው ይኖራሉ። ተማሪ በነበርኩበት ጊዜ የቦረና አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ነበር የምማረው። የቦረናው ሸህ የደባቱ ሸህ ያሉበት ቦታ እና እዛው አጠገባቸው ደግሞ ባታ ማርያም የምትባል ቤተ ክርስቲያን አለች። ጎን በጎን ናቸው። በአታ ማርያም በምትከብርበት ጊዜ ተሰልፈን ሂደን በዓሉን እናከብራለን። የደባቱ ሸህ ደግሞ መውሉድ በሚያዘጋጁበት ጊዜ እኛ ተሰልፈን ሂደን በዓሉን አድምቀን ተመልሰን እንመጣለን። የሁለቱ እምነት ተከታዮች በደስታም ሆነ በሐዘን የማይላላ አብሮነት ያነጹ፣ በፍቅርና በመተሳሰብ የዘለቀ ጠንካራ አበሻዊነት ያቆሙ ናቸው። ለዚህ ዘመን ተሻጋሪ ትውፊት መሰረቱ ምን ይሆን? በወሎ ውስጥ አንዱና ትልቁ እሴት ዱዓ ነው። ጸሎት ማድረግ ነው። ክፉን ነገር ያርቅልን ነው። ደጉን ነገር ያቅርብልን ነው። አዝመራችን ይትረፍረፍ ነው። በሽታ ይራቅልን ነው። ይህንም በተመለከተ ክርስቲያንና ሙስሊም ሽማግሌዎች ወይም አባቶች በአንድ ላይ ተሰብስበው ዱዓ ሲያደርጉ ያድራ ነው እየተመራረው እንደ ታሪክ ምሁሩ ገለጻ በተለይ የእምነት አባቶችና የአካባቢው ገዢዎች ለዚህ ክብር ይገባቸዋል። የንጉሥ ሚካኤል የቅርብ አማካሪዎች ከነበሩት የሃይማኖት አባቶች ውስጥ ባለ አራት አይና የሚባሉት መምህር አካል ወልድና ትንቢት ተናጋሪው ሼህ ሁሴን ጅብሪል ነበሩ። መምህር አካል ወልድ ተከባብሮ የመኖርን ፋይዳ በመስበክ ሰዎች በሚከተሉት ሃይማኖት ሰበብ ጉዳት እንዳይደርስባቸው ያስተማሩ አባት መሆናቸውን ምሁሩ ይዘክራሉ። ሼህ ሁሴን ጅብሪልም በተመሳሳይ ሼህ ሁሴን ጅብሪልን ብንወስድ ለንጉሥ ሚካኤል ቅርብ ወዳጅ የነበሩ ዱ አድራጊ የነበሩ ትንቢት ተናጋሪ የነበሩ ብዙ የሚመክሩ እንደሆኑ ነው። ሌላው ቆርቶ ዘመቻ ሲካሄድ መንፈሳዊ የሆነ ስትራቴጂ በመንደፍ ይመክሯቸው እንደነበረ ነው። ዘንድሮም እናቶ ጌትነት ከዓመት ዓመት ያሸጋገራቸውን ፈጣሪያቸውን እያመሰገኑ በክርስቲያን ወንድሞቻቸው በዓል ላይ ተገኝተዋል። ነጭ አበሻ ልብሶቻቸውን ተጎናጽፈው የተፈናጠጡበትን ፈረስ ወዲያና ወዲህ በማድረግ ልዩ ትርኢት እያሳዩ ከሶስት ኪሎ ሜትር በላይ በመጓዝ የሸኙትን የይቶ መድኃኔዓለምን ታቦት መልሰው አስገብተዋል። የዓመት ሰው ይበለን እያሉ ሳምንት ደግሞ በሰባ ራጽኑ የጊዮርጊስ በዓል ሆጤ ሜዳ ላይ ለመገናኘት ቀጠሮ እየያዙ፣ ወሎ እንግዲህ ሐለቱ ሙስሊሙ ታቦታችን አልሐምዱላ በሰላም ገባ ብሎ፣ ክርስቲያኑም ሸሃችን ዱዓ ያርጉልን ብሎ የሚኖርበት የገራገር አገር ነው። ወሎ አቦ። ዓለም በሃይማኖት ጽንፈኝነት በምትታመስበት በዚህ ዘመን በወሎና አካባቢው የሚስተዋለው የሃይማኖቶች መከባበር ከአገር አልፎ የሚያስተጋባ ትልቅ ቁም ነገር አለው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ከደሴ አጃኢብ እንበለው የወሎን ጥምቀት ትንሽቱ ኢትዮጵያ። አመሰግናለሁ መስፍንን ለድንቅ ዘገባው። ሪፖርተሮቻችን ከድሬዳዋ ከመቀሌ ከሐዋሳ ከአምቦ ከነቀምት፣ ከአስመራ ከናይሮቢ ከሎስ አንጀለስ ከአዲስ አበባ የጥምቀትን አከባበር አጠር አጠር እያደረጉ ዘግበዋል ሁሉም በድምቀት ሁሉም በሰላም ሁሉም በፍቅር ተከበረ ብለዋል። ከደሴ በዚያው አቋርጠን ወደ መቀሌ እንዝለቅ በትግራይም የሞቀ የደመቀ በወጣት ሸብረብ የታጀበ ነበር ተብሏል። ጥምቀትና ዛሬም ቃና ዘገሊላ ሙሉ ጌታ አስበሃ ኢየሱስ ክርስቶስ የጥምቀት በዓል በመቀለ ከተማ በዝማሬና ባህላዊ ጭፈራ ደምቆ ተከብሯል። ከሁሉም አድባራት የተውጣጡ ታቦታት ሰውሕ ንጉስ በተባለው ባህረ ጥምቀት አድረው የጥምቀት በዓል መርሃ ግብርም ከተፈጸሙ በኋላ ወደ የአድባራቱ ተመልሷል። በበዓሉ የሃይማኖት መሪዎች፣ አማኞች እንዲሁም ጎብኚዎች ተገኝተዋል። የጥምቀት በዓል ከኢየሱስ ክርስቶስና መጥምቁ ዮሐንስ ትህትና የምንማርበት ነው ይላሉ በበዓሉ ያገኘኋቸው ዲያቆን ዶክተር ቢኒያም ተስፋይ ነው። ጥምቀት በዓል የመጀመሪያው ጌታችን ኢየሱስ ክርስቶስ በ30 ዓመቱ በማይ ዮርዳኖስ በዮሐንስ እጅ መጠመቁን ለማስታወስ ነው። በዛ በጥምቀት ደግሞ ሰማይ ተከፍቶ የእግዚአብሔር ምስጢር የተገለጸበት ነው እና ይህን በሙሉ የምናስብበት ቀን ስለሆነ በተለይ ደግሞ በኦርቶዶክስ ቤተክርስቲያን ልዩ ቀን ነው ጥምቀት በዓል። ዛሬ ደግሞ እንግዲህ እንደምታየው የቃና ዘጌላ በዓል እያከበርን ነው። እንግዲህ የቃና ዘጌላ በዓል የሚከበረው የከ23 ነበር የሚከበረው በዓሉ ነገር ግን የውሃ ነው በዓል ከውሃ ጋር አብሮ ማክበር ይመቻል በማለት ለበዓሉ ድምቀትና ከበዓሉ ጋር የሚሄድ ስለሆነ በሚስጢር ዛሬ እንዲከበር ከጥምቀት አልፎ ባለው ቀን ዛሬ እንዲከበር ተደርጓል። እና እንደምናውቀው ዮሐንስ ወንጌል ምዕራፍ ሁለት ቁጥር አንድ ጀምሮ እንደምናነበው በአንድ ሰርግ ቤት ጌታ እንደተጠራ፣ ጌታማ አይደለም እናቱ እናቱን ብቻ አይደለም ደቀ መዛሙርቱ እንደተጠሩ፣ በዛ ላይ ደግሞ ጨንቋቸው እንደነበረ እነሱ ያዘጋጁት ወይን ጠጅ ሲያልቅ ጌታ የሰጣቸው ወይን ጠጅ ደግሞ ከውሃ ውሃውን ወደ ጠጅ እንዳቀየረላቸው በዚህ በቃና ዘገሊላ አስበን ሕይወታችን ደግሞ በጌታ እንዲሁ አልጣፍጥ ያለው ሕይወታችን ሁሉ በሱ ፈቃድ ወደ ወይን ጠጅ እንደሚቀየር የምናስብበት ቀን ነው ማለት ነው። በመቀለ ከተማ በነበረው አከባበር ወጣቶች በዓሉ በሰላም እንዲጠናቀቅ ተደራጅተው የሰላም ማስከበር ስራ ከመፈጸም በተጨማሪ ታቦት በሚያልፍበት ቀጤማ ጎዝጉዘው ምንጣፍ አንጥፈው እያገለገሉ ነበር። የወጣቶቹ ስራ በዓሉን ከማድመቅ በተጨማሪ ውበት ሰጥቶታል ይላሉ በበዓሉ ያገኘኋቸው ወይዘሮ ኪሮስ ኪዳንም። በቃ ባህላችን በጣም ነው የሚያስደስተን። ሃይማኖታችን በተለይ በወጣቶች ላይ ያለው በጣም አስደስተኛል። እንዲህ መሆናቸውን በጣም በጣም በቃ እየተቀየሩ ነው ከብዙ ነገር ብዙ አይቻለሁ ያለውና በጣም ደስ ብሎኛል። ጥሩ በዓል ነው የሚያልፎ ያለው እየከበረ እየሄደ ነው። በተለይ አሁን በወጣቶች ላይ ያለው ትላልቁስ፣ ያቃሉስ፣ ለሃይማኖት ግን ትናንሾቹ እንዲህ ለሃይማኖታቸው እንዲህ ሲራራጡ ሳይ በጣም ደስ ብሎኛል። ዲያቆን ዶክተር ቢንያምም ይህ የወጣቶች ስራ የሚመሰገን ነው ይላሉ። ስናከብር የተመለከተው ነገር ምንድን ነው? ከሌላው ጊዜ የተለየ መጣን። በጣም ደስ የሚል ነገር የነበረው አንደኛ አለባበሱ፣ ሁሉም በዓሉን የሚመለከት በዓሉን የሚያንፀባርቅ ነጭ ልብስ ለብሶ ነጠላ አርጎ ነበር የመጣው ሁሉም ወጣት፣ በተለይ ህጻናትና ሽማግሌዎች የሚጠበቅ ነገር ቢሆንም ወጣቱ ላይ ግን ብዙ ጊዜ አይታይም አይታይም ነበር ከአሁን በፊት እና ይህ ነገር በጣም ተስተካክሏል። ሁለተኛ ከአሁን በፊት እጃቸው ለአመፅ ለሌላ ነገር ይነሳ የነበሩ ወጣቶች ምንጣፍ በታቦት ፊት እያነጠፉ በጣም ላባቸው የተንጠፈጠፈ ብዙ ጉልበት ለእግዚአብሔር ሲያበረክቱ ጊዜያቸውን ኃይላቸውን ጉልበታቸውን ሁሉ ሰውተው ለእግዚአብሔር ሲያገለግሉ አይተናል እና በጣም ልዩ ነበረ በዛ ላይ ሰው ፖሊስ አላስፈለገውም የዛሬ በዓል ፖሊስ አላስፈለገውም ያ ነገር ፖሊሱ ራሱ ነበረ ስለዚህ አንዱ አንዱ ሲደጋገፍ ታያለ ሽማግሌዎችን ሲያስቀድም ህጻናትን ማያውቀውን ህጻን ሁሉ ተሸክመው የሚሄዱ ብዙ ሰዎች ናቸው ነበር ስለዚህ በጣም በፍቅር ለቃል ብቻ ሳይሆን ፍቅርን ፕራክቲካል የምታይበት በዓል ነበር እና ልዩ ነበረ በጣም በዛሬው እለት የቃና ዘገሊላ በዓል የተከበረ ሲሆን የሚካኤል ታቦት ከሁሉም የመቀሌ ከተማ አድባራት ይጡ ጣጡ የሰንበት ትምህርት ቤት መዘምራን፣ ካህናት፣ አማኞች ተውጣተው በዝማሬ ሸኝተዋል። እንዲሁም በባህላዊ ጭፈራ በአገር ባህል ልብስ የለበሱ የበዓሉ ታዳሚዎች ደምቆ ተከብሯል። በዓል በትግራይ ደረጃ በማይጮ ከተማ ተከብሯል። በዓሉም የአካባቢ ነዋሪዎች፣ የክልሉ ከፍተኛ አመራሮችና ና ጎብኚዎች በተገኙበት በድምቀት ተከብሯል። ለአሜሪካ ድምጽ ሙልጌታ አጽባሃ መቐለም። ለታቦተ ጽዮን ማረፊያይቱ ምድር ሰላም፣ ፍቅር ይሁን እያልን ከመቀሌ ወደ አምቦ እንዝለቅ። እዚያ ናኮር መልካ አለ። የከተራን የበዓለ ጥምቀትን የቃና ዘገሊላን ውበት እንዲህ ያደርጉ ዘግቦታል። ዛሬ በአምቦ ከተማ የቃና ዘገሊላ በዓል በድምቀት ተከብሮ ውሏል። በክብረ በዓሉ ላይ የአምቦ ከተማ ሕዝበ ክርስቲያን በተለይ የኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ ሃይማኖታዊ ስርዓቶች ለፈጣሪ ምስጋና እያቀረቡ ከትናንት በስቲያ አርብ ከሌሎች ታቦቶች ጋር ጥምቀተ ባህር ወጥቶ ዛሬ ወደ መንበረ ጸባወቱ የተመለሰውን የቅዱስ ሚካኤልን ታቦት በደማቅ ሁኔታ አጅበው ሸኝተውታል። በስነ ሥርዓቱ ላይ ከነበሩ ምእምናንና ታዳሚዎች መካከል አንዳንዱን አነጋግሬ ነበር። አምቦ እንግዲህ፣ እንደሚታወቀው አምቦ የልማት ገንፎ ነው። ደስ ይላል በዓሉ ያው ሀገር በጣም ፍቅር በሆነ መልኩ ነው ከበቀደም ጀምሮ በጸጥታ በኩልም ሆነ በተለያዩ በኩል ምንም እስካሁን ደስ በሚል መልክ እያሳለፈ ነው ስሜ ዮርዳኖስ ጉኮን እባላለሁ እና በዓሉ በጣም አሪፍ ነው በጣም ደስ ይላል። እንደምታየው ስሜ ታደሰ ብርሃኔ ይባላል። አራዳ ተወልጄ ያደኩ ነኝ። ይላል ሁሌ በየአመቱ እንደዚህ አይነት በዓልን እናከብራለን። በጣም ደስ የሚል ነው። እዚህ በክርስትያን ሁሉ እየተሰበሰብን ደስ የሚል ነገር ነው። ኢየሱስ ክርስቶስ በዛሬቱ ዕለት ውሃን ወደ ወይን ጠጅ እንደቀየረ ሁሉ የሰው ልጅን በአሁኑ ጊዜ መቀየር ያለበት ነገር አለ ብለዋል ያነጋገርኳቸው አማንያን። እኛ ደግሞ ባህሪ መቀየር ነው ጥሩ ነገር ማሰብ ነው። ጥሩ ነገር መስራት ነው። ወንድሜ እግዚአብሔር የሚወደው ነገር ጥሩ መስራት ነው። አሁን እኛም በዛው አያይዘን የሰው ህይወትን መቀየር እንዳለበት ማለት ነው። በመንፈሳዊ በአለማዊ እና የተሻለ ነገር እንደምንሆን ማለት ነው። እኛ ደግሞ አዲስ ሌቭል የግቢ ተማሪ በመሆናችን እና ከብዙ ነገሮችም ተጠብቅ ሄድ እና ጠንካራ ሰው ወደፊት ሀገር ተረካቢ ዜጋ መሆን እንዳለብን የዘንድሮን ጥምቀትና ቃና ዘገሊላ በዓልን ከሌሎች መሰል በዓላት የሚለየው ነገር ይኖር ይሆን? ልዩ ያደረገው ወጣቱ ተስማምቶ ተደራጅቶ ተፋቅሮ እዚህ ላይ ተገኝቷል። ሌላውን ሀሳብ ጥሩ መንፈስ ይዞ እዚህ ላይ ሲገኝልን ወጣቱ በጣም ደስ ይለናል። የሚቀጥለውን ዓመት ከዚህ የበለጠ ትምህርት አግኝተው ከዚህ የበለጠ ውቀት አግኝተው ሀገራችን ኢትዮጵያ በዓሉ ሲከበር ከሚስተዋለው የሃይማኖታዊ ስርዓት በተጨማሪ የወጣቶች ባህላዊ ጭፈራ ቀልብ ይስባል። የሕዝብ መምህኑ ባህላዊ አልባሳት ታቦቱን ለማጀብ ከወጡ ፈረሰኞች ጋር ተዳምረው ለበዓሉ ድምቀት ሆነውታል። በሥነ ሥርዓቱ ላይ የተገኙ የሌሎች እምነቶች ተከታዮችም ለበዓሉ ተጨማሪ ድምቀትና ክብር አጎናጽፈውታል። እንደ ጥምቀት ያሉ ሃይማኖታዊና ሕዝባዊ እሴት ያላቸውን የበዓላችን ጌጦች ለትውልድ ለማውረስ ጠብቀን ማቆየት አለብን ያሉ አስተያየት ሰጪዎችም ነበሩ። የቅዱስ ሚካኤል ታቦት በመዝሙር፣ በዕልልታ፣ በቅዳሴ፣ በሽብሸባ፣ በጭብጨባና በተለያዩ ሃይማኖታዊና ባህላዊ ስርዓቶች ታጅቦ ወደ መንበሩ በክብር ተመልሷል። የዘንድሮ የጥምቀት በዓል በአባቶች ቡራኬና መልዳ በሰላም ተጠናቋል። ለአሜሪካ ድምፅ ናኩር መልካ አምቦ ኡመተ ደቺ እብፈማ በገናጋን እቲ ንስንጋዬ ከአምቦ ወደ አስመራ። አስመራ ላይ ብርሃነ በረሃ አለ እንኳ ኣብጽሐኩም የጥምቀት በዓል በመላው የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ዘንድ በታላቅ ድምቀት ተከብሯል። በማይ ጥምቀት ታቦታት በጥምቀት ዋዜማ ከአድባራትና ቤተ ክርስቲያናት ወጥተው በካህናት በዲያቆናትና በምእመናን ታጅበው ወደ ማይ ጥምቀት ተወስደው አዳራቸውን እዛ ያደረጉ ሲሆን ሌሊቱን ሙሉ በካህናትና ዲያቆናት ጸሎት፣ ዝማሬና ሌሎች ሃይማኖታዊ ሥነ ሥርዓቶች ተከናውነዋል። ቅዳሜ ጥር 11 በኤርትራ ተዋህዶ ቤተ ክርስቲያን ሲኖዶስ ቤት ጽሕፈት ዋና ጸሐፊ ብፁዕ አቡነ ሉቃስና ሊቃውንት የተመራ በጥምቀት ባህረ ዙሪያ ቅዳሴና የወንጌል ጸሎት ከተደረገ በኋላ ጥምቀተ ባህሩ ተባርኮ ሕዝቡም ተጠምቋል። በዚህ የጥምቀት በዓል ከአገር ውስጥና ከውጭ አገር የመጡ በርካታ ሰዎች ተገኝተው በዓሉን አክብረዋል። በዚህ በዓል ከተገኙ ታዳሚዎች መካከል የዓለም አብያተ ክርስቲያናት ምክር ቤት የአፍሪቃ ቢሮ ኃላፊ የሆኑት ዶክተር ንጉሱ ለገሰ በኤርትራ ኦርቶዶክስ ቤተ ክርስቲያን በተደረገላቸው ግብዣ በዓሉን ለማክበር እንደመጡና ይህን ታላቅ በዓል ከኤርትራውያን ወንድሞችና እህቶች ጋር በማክበራቸው ታላቅ ደስታ እንደተሰማቸው ተናግረዋል። የኤርትራ አከብር በዓሉን ለመጀመሪያ ነው። በሰሜኑ የኢትዮጵያ ክፍል ለምሳሌ በትግራይና በጎንደር ተመሳሳይነት አለው ከኤርትራው ጋር የሚባል ነገር ሰማለሁ፣ ግን ለመጀመሪያ ጊዜ ነው በሰሜኑ ክፍል። እኔ ትውልዴ አርሲስት ነው የተወደርኩት በደቡባዊ ምስራቅ አካባቢ ነው እና በጣም ደስ ብሎኛል። የህዝቡ በተለይ ጥንካሬው ለእምነቱ ያለው ኮሚትመንት በጣም የሚገርም ነው። ለዚህ ትንቅልፍ የለውም ተነስቶ ወጥቶ በዓሉን አክብሮ ተዘጋጅቶ ስታይ በጣም ደስ ይላል እና ደስ ብሎኛል ዛሬ ዚህ መገኘት የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት ኢሳያስ አፎ ወርቅና ጠቅላይ ሚኒስትር ዶክተር አብይ ላደረጉት የሰላም ጥረት የምስጋና ደብዳቤ እንደላከላቸው የጠቆሙት ዶክተር ንጉሱ ዋነኛው አንዱ የመጡበት ዓላማም ይህን በሁለቱ ሀገሮች የተጀመረውን ሰላም በይበልጥ ለማጠናከር እንደሆነ ተናግረዋል። የተሻለ እድል ፈጥሯል ይሄ መገናኘት። ስለዚህ ይሄን ለማጠናከር የዓለም አብያተ ክርስቲያናት ምክር ቤት ለመጥረት እያደረገ ነው በተለያየ መልኩ እና ይሄንን የምንቀጥልበት ነው ሁለቱም ህዝቦች በጋራ አብረው የሚሰሩበት እና አብረው የሚገናኙበትን የኢትዮጵያ የሃይማኖት መሪዎች በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሪዎች እዚህ መጥተው እዚህ ካሉት መሪዎቻቸው ጋር የሚገናኙበት የሚያዩት አባቶች ደግሞ ከኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን አዲስ አበባም ሄደው ተገናኝተው አንዳንድ ውይይት አድርገው ወደፊት ምን መስራት እንዳለባቸው የጋራ መርሃ ግብር የሚያወጡበትን መንገድ ያለማመቻቸት ጥረት እያደረግን ነው። እኛም ያለ ነው እና አንዱም እዚህ በመጣ ተግባሪ አንዱም ይሄንን ጭምር ለመወያየት ነው። ከዚህ በፊት መጥተን ውይይት አድርገናል። አሁን ደግሞ ወደ ተግባር የምንሄድበትን መንገድ እንዴት ነው የሚለውን ሁሉ ለማድረግ ነው አንዱም እዚህ የመጣሁት እና በጣም ደስ ነኝ። በዓሉን ለማክበር ከደሴ የመጣችው ወጣት ሰሚራ መሀመድ በበኩሏ የጥምቀት በዓል አከባበር ከኢትዮጵያ የአከባበር ስርዓት ጋር ተመሳሳይ እንደሆነ በመግለጥ መልካም ምኞቷን አስተላልፋለች። ሙስሊም ነኝ፣ ግን ባህሉን ለማየት በጣም ብዙ አንዳንድ ነገር አለ ማለት ባህሉ አለባበሱ አከባበሩ ሁሉም አንድ አይነት ነው ነው የሚለያይ ነገር የለውም። እና በጣም ደስ ይላል። ኢትዮጵያ፣ ኤርትራ አንድ አይነት ናቸው ባይ ነኝ። ለመላው የኢትዮጵያና ኤርትራ ህዝብ በሙሉ እንኳን አደረሳችኋለሁ። የሰላም የፍቅር፣ የብልጽግና ዘመን ያድርግልን። ከኦክላንድ ካሊፎርኒያ የመጣው መኮንን አክሎም በበኩሉ በዓሉ ታሪካዊና ባህላዊ ስርዓቱን ጠብቆ እንደተከበረ ተናግሯል። ህዝቡ ሃይማኖቱን ጠብቆ ኦርቶዶክስ እንደዚህ አይነት ቦታ ሲገኝ በጣም ደስ ብሎኛል። ሁለታችም ሀገሮች አንድ አይነት ባህልና አንድ አይነት ሃይማኖት ስለሆነ አንድ ላይ ሆነን ለዚህ በማክበራችን በጣም ደስ ይላል እና ለሚያይ ህዝብ፣ የውጭ ቱሪስት ደግሞ በጣም ደስ ይላል። ራሴ አሁን ከስንት አመት በኋላ ነው የመጣሁት እዚህ ኦልሞስት ከሀያ ምናምን አመት እና አስመራን በደንብ አላቃትም፣ አዲስ አበባ እንደማውቀው እና እዚህ መጥቼ እዚህ በመገኘት አስመራን በማየቴ በጣም ደስ ብሎኛል። እና የሁለቱም ሰላም አድርጎ ደሞ እንደዚህ መገኘታችን የበለጠ ለበዓሉ ድምቀት ሰጥቷል። ለሁለቱ ህዝቦች የሰላም የፍቅር እና የብልጽግና እንዲሁም እድገት ሊኖራቸው በጣም እመኛለሁ። ከሲያትል እንደመጣ የተናገረው ኤፍሬም ተስፋ ሚካኤል በበኩሉ የሁለቱ ሀገራት ህዝቦች በዓሉን በጋራ ማክበር በመቻላቸው ድምቀት እንደሰጠው ተናግረዋል። ይህን እንደዚህ የመሰለ ባህል በመገኘት በጣም ደስተኛ ነኝ። ኦርቶዶክስ ክርስትና ሃይማኖት አንድ ነው። ምንም ለውጥ የለውም። ድሮ በአራተኛ ክፍለ ዘመን ጀምሮ የተቀበልነው የክርስትና ሃይማኖት ልክ በዓሉ በዛው በባህላዊና ሪቹዋል በሆነ መንገድ በትክክለኛው አይነት ምንም ነገር ሳይቀየር በማግኘት ደስ ብሎኛል። ሌላ ደግሞ እኔ እዚህ አስመራ ነው የተወለድኩ እና ከሀገር ከወጣሁ ብዙ ጊዜ ሆኖብኛል። አሁን ግን ሀገራችን እዚህ ሰላም ስለሆነ በሰላም ምክንያት መጥቼ ይህን ባህል ለመሳተፍ በቂቻለሁ። የጥምቀት በዓል በኤርትራ የኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ በአደባባይ በደማቅ ስነ ስርዓት ከሚከበሩና ትልቅ ቦታ ከሚሰጣቸው ሃይማኖታዊ በዓላት መካከል አንዱ ነው። ብርሃነ በረሃ ለአሜሪካ ድምፅ ከአስመራ። ከኢትዮጵያ ወጣ አካልን አይቀር፣ ወደ ናይሮቢም ጎራ እንበል። እዚያ ገልሞ ዳዊት አለ ዛሬ አግኝቼው ነበር። በእርግጥ እንደ ዳዳብ ኢፎ መጠለያ ላሉ በተለይ ኢትዮጵያውያን በብዛት በሚኖሩባቸው አካባቢዎች ጥምቀትን እንዲህ እንደወጉ ማክበር ቀላል አይደለም ብለውታል። ምዕመናኑ ብዙ ፈተናዎች አሉባቸው። ይሁን እንጂ ካኩማ የሚገኙት አባት አባ ዛአማኑኤል የተስፋና የብርታት ቃላትን ነግረውታል። በዓሉን የኢትዮጵያ ክርስቲያኖች ያከበሩት በጸጋና በጥሩ መንፈስ ነበር። ቤተ ክርስቲያንም ምሳ አዘጋጅታ ልጆቿን ጋብዛለች። ከኬንያ ወደ አሜሪካ የዩናይትድ ስቴትስ ምዕራባዊ ግዛቷ ካሊፎርኒያ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ክርስቲያኖች ጥምቀትን ሲያከብሩ ከተራን ትናንት ቅዳሜ አድርገው ጥምቀትና ቃና ዘገሊላን ዛሬ አከበሩ። ዳንኤል አርጋው። እንግዲህ ዞሮ ዞሮ እንዲሉ ዞረን ዞረን ወደ ድንቂቱ አዲስ አበባ እንመለስ። ግርማቸው ከበደ ውብ አድርጎ ያጠናቀረውን ዘገባ እነሆ። በጃን ሜዳ መንፈሳዊ መዝሙር ከባህላዊ ዘፈን ጎን ለጎን ይሰማል። ከመድረክ ስለ ባዓለ ጥምቀቱ ይሰበካል። በገና እየተደረደረ ቅድስት ድንግል ማርያም ትመሰገናለች። በሃይማኖታዊ አልባሳት ያሸበረቁ ህፃናት በደስታ ተሞልተው እዛ የተሰበሰበው ሰው ሁሉ እንዲሰማ በሚመስል ድምፅ ጥምቀተ ባህር እያሉ በከፍተኛ ስሜት ይዘምራሉ። እርጋታ የሚታይባቸው እናቶችና አባቶች ከስብከቱ ጎን ለጎን ማርያም ወረደች ያሸበሽባሉ። አንዳንዴም ትከሻ ይፈታተሻሉ። በሌላኛው አቅጣጫ ባህላዊ ዘፈን ይሰማል። ወጣቶች በባህላዊ ልብስ ደምቀው ጭፈራውን አድርተውታል። እህም ነው ገና እያሉ እንደ ዘፈኑ በጭፈራው አቧራ ያስነሳል። በዚህ በኩል ታዳጊዎችና ወጣቶች ክብ ሰርተው በሃርሞኒካ ታጅበው ይዘፍናሉ። ድንገት ከክብ ወጥተው ሴት የዳንስ አጋር ይዘው ይመለሳሉ። ሴቶች ይኮረመማሉ። አንዳንዴ በግዴታ ወደ ክብ ውስጥ ገብተው ይደንሳሉ። የዳንስ ተጣማሪዎች በነጠላ ፊታቸውን ሸፍነው በዘመናዊ ዳንስ ዓለም ይረሳሉ። ታቦታት በዘማሪያን ታጅበው ጥምቀተ ባህር ሲደርሱ እልልተው ይደምቃል። ከጥምቀት ቀን ጸበል መረጨት ሲጀመርም በጃን ሜዳ እልልታው የተቀጠለ ነው። በጃን ሜዳ በተከበረው የከተራና የጥምቀት በዓል መንፈሳዊው ከዓለማዊው ይጋመዳል። ሃይማኖታዊ ሥርዓቱ ከባህላዊ ትውፊቱ ይዛመዳል። ሰው ወደ በዓለ ጥምቀቱ አንድም ለነፍስ አንድም ለስጋ የሚመጣ ይመስላል። አሁን የሚቀረው እንደ ድሮ ባህልና ወግ ሎሚ ወርውሮ የነጋ ውሃ አጣጭን መፈለግ ነው። ከዛ ሰርግ ላይ ሎሚ ጣሉባት እያሉ መጨፈር። ሆኖም ሎሚ የሚወረውር የለም። ዘመን የተለወጠ ይመስላል። ኢሳያስ፣ ኢዮብ፣ ማዕዶትና ዮሐንስ በዕድሜ ሁለት አስርተ ዓመታትን በቅርቡ የደፈኑ ወጣቶች ናቸው። ጸበል ተረጭተው ሲመለሱ አግኝቻቸው ስለ ሎሚ ውርወራ ጠይቄያቸው ነበር። ወንድ ልጅ አንድን ሴት ለማማለል የሚያደርገው ውርወራ የሎሚ ውርወራ ነው። ውርወራ አላውቅም። አይቼ ማላቅ ሰምቼ ነው የማውቀው ልምድ ነው እንጂ እንትን ያለ አይመስለኝም። በዚህ ሰዓት ወረወረ ያለ የሆነ በድሮ ጊዜ ነገር ዘንድሮ የቀረ ይመስለኛል። ያው በዚህ ጊዜ እሱ ነገር ቀርቷል። አይ በቃ አሁን ዝም ብለህ ተጠምቀ የቢት ነው እንጂ እንደዛ ነገር ዘመን ተቀይሯል። የሚሉት ጓደኛ ማቾቹ፣ አሁን ሎሚ መወርወር ሌላ መዘዝ ሊያመጣ ይችላልም ይላሉ። ግን ያው እንደዚያ ነገር አሁን ተቀባይነት የለውም። በሴት ሳይሆን በወንድ ሳይሆን በሴቶቹ ላ ይናይል ደስ አይላችሁም ጾታዊ ትንኮስ አድርገው ስለሚያስቡት ዚ በዚህኛው ዘመን ከሎሚ ውርወራ ባለፈ ውሃ ጣጭን መፈለጊያ መንገዶች እንዳሉ የሚናገሩት ጓደኛ ማቾቹ የሎሚ ውርወራ ባህሉ እንደገና ቢቀጥል የሚመርጡ ግን ይመስላሉ። በሶሻል ሚዲያ በፌክያ ማለት ያው ጊዜው ሲቀየር ሎሚውም ቀርቷል። ፈን ነው ደስ ይላል ዘብሏታ ጥምቀት መሆኑ ራሱ ይሰጣ ድባቡን ይሰጠዋል። እንደዚያ ነገሮች ሀብት ሲያረቡ ግን ያው ስለጠፋ ምንም ማድረግ አይችልም። የቅዱስ ጊዮርጊስ ታቦትን ወደ ቤተ ክርስቲያን ለማስገባት ሲመለሱ ያገኘኋቸው መርከብና አንበባ ሎሚ ውርወራ ለእነርሱ ምን ማለት እንደሆነ ጠይቂያቸው፣ በቀልድ መልክ የሚያስቡትን ነግረውኛል። አሁን ቀርቷል፣ በኮቪድ ሆኗል። ነ ዚ ግንባሯ ምናምን አላበጠበ ተወድኮብደስኔተወረወረባት መርከብና አንበባ ሎሚ እንዲወረወርባቸው እንደማይፈልጉም ነው የነገሩኝ። አይለል አይለል አወቀ ካሳ የተባለ ጸሐፊ ስለ ሎሚ ውርወራ በፌስቡክ ካሰፈረው ግጥም የወጡ ስንኞች የአስተያየት ሰጪዎቹን ወጣቶች አመለካከት ያንጸባርቃሉ። ለካስ ድሮ ቀረ በሎሚ መጋባት በአንድ ሺ ብር ጥሎሽ አንድ ቆንጆ ማምጣት ሎሚ ወርዋሪ ጅል፣ የሰው ደረት መቶ ከርቸሌ ይገባል እጁን ተጎትቶ